ሰላም ለፈልሰ ተስጋኪ ወለተ ሲውዳ ዉዳ ወለተ ሊዊ ሁሁ ዛብተክነቱ አገዳ ማርያም አምድንግል ምእስት ዘምጽ እየረዳ! በጽሔፍ እየፈጽሞ ለስባት ኪ ንግዳ ዘለቤት እንግዳ እመ ኮነ በቅድሚያ የስፋ ምድር ሰሌዳ